በኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች እገታዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። በአሁኑ ወቅት እገታዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ እየሆኑ መጥተዋል የሚሉት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም የሚሰሩት የፖለቲካ ሳይንስና ህግ ባለሙያው ዶክተር አደም ካሴ፣ ይህም የመንግስት ህግ የማስከበር አቅም እያሽቆለቆለ መምጣቱን ያሳያል ብለዋል። መፍትሄውም ከታጠቁ አካላት ጋር በመወያየት ለችግሩ ፖለቲካዊ መፍትሄ ማምጣት መሆኑንም ያሰምሩበታል። የአሜሪካ ድምፅ ያነጋገራቸው እገታ የደረሰባቸው ነዋሪዎች በበኩላቸው ገንዘብ ከፍለው ከተለቀቁ በኋላ ወደ ቤተሰቦቻቸው ሲመለሱ ለስነ ልቦና ጉዳት መዳረጋቸውን ተናግረዋል። አብዛኞቹም በነፃነት ስለ ጉዳዩ ማውራት ስለሚፈሩና ለደህንነታቸው ስለሚሰጉ ቃለመጠይቅ ከመስጠት ተቆጥበዋል። በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት ያደረግነው ጥረት አልተሳካም። ሆኖም ባልደረባችን አስማማየነው ተጎጂዎችን ተጎጂዎችንና የተለያዩ ባለሙያዎችን አነጋግሮ በዚህ ዙሪያ ያሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች እገታዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። የኢትዮጵያ ሰብዓዊ መብት ኮሚሽን ከወር በፊት ይፋ ባደረገው ዓመታዊ ሪፖርቱ በሲቪል ሰዎች ላይ የሚደርሱ እገታዎች አሳሳቢነታቸው እየጨመረ መምጣቱን ገልጿል። በሰኔ ወር መጨረሻ በገብረ ጉራቻ ከተማ አቅራቢያ ከታገቱት የደባርቅ ዩኒቨርሲቲ ተማሪዎች መካከል አንዱ መሆኑን የገለጸልንና ለደህንነቱ ሲል ስሙ እንዲገለጽ ያልፈለገ ተማሪ ለአሜሪካ ድምፅ እንደተናገረው ቤተሰቦች የጠየቁትን 150 ሺህ ብር ከፍለው ከአንድ ወር እገታ በኋላ የተለቀቀው በቅርቡ ነው። በፍጥነት ብር አስገቡ፣ ካላስገባቸው ያው ትገላላቸው፣ ያው በሞታቸው አይቀርም ምንም ቢሆን ያው ብር ማስገባት ነው እያሉ ብር በፍጥነት እንድታስገቡ እያሉት ከዛም ብር የተሰበሰበ ስንት ያክል እንደሆነ ለማወቅ እንፈልጋለን እያሉ በየቀን ይገሩ ያው እናስገባለን እያለ ያው ቤተሰቦቻችን ያው ድሃ ነበሩ ከየትን ብር አያመጡ ያው እነሱን ለዋጣለን ብለን ያው እናስገባለን ነገ ወይ ከነገ ወዲያ እያልን ያው እስከ ቆየ። ከዛ በመጨረሻ አቶ ሀምሳ ሺህ አስገብተው ያው ከዛ ከተያገጥንበት በራቆት አው ከዛ ያ ለልብሳችን ሌላ እንደገና ልብስ ምናምን ብዙ። የአሜሪካ ድምፅ በዚህ ዘገባ ላይ ለማካተት እገታ ተፈጽሞባቸው የተባሉ የተለያዩ አካባቢ ነዋሪዎችን ለማነጋገር ጥረት ያደረገ ቢሆንም አብዛኞቹ ለደህንነታቸው እንደሚሰጉና አጋቾቹ እንዳይናገሩ እንዳስጠነቀቋቸው በመግለጽ ለቃለ መጠይቅ ፈቃደኛ ሳይሆኑ ቀርተዋል። ይሁንና ከዚህ በፊት በአማራና ኦሮሚያ ክልሎች የተፈጸሙ እገታዎችን በተመለከተ ታግተው የተለቀቁትንና ቤተሰቦቻቸውን በማነጋገር የአሜሪካ ድምፅ በሰራቸው ዘገባዎች ለገታ ማስለቀቂያ እስከ ግማሽ ሚሊዮን ብር እንደተጠየቁ ተናግረዋል። ኔዘርላንድስ በሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የሚሰሩት የፖለቲካል ሳይንስና የሕግ ባለሙያው ዶክተር አደም ካሴ በተለያዩ የሀገሪቱ አካባቢዎች የሚታዩ እገታዎች የመንግስት ሕግ የማስከበር አቅም መዳከምን እና ማህበረሰቡም በመንግስት ላይ እምነት እያጣ መምጣቱን የሚያሳይ ነው ይላሉም። አሁን በተለይ በቅርብ ጊዜ በጣም እየሰፋ የመጣ በሚዲያዎችም በተለያዩ በተለይ ሶሻል ሚዲያ ላይም ሰፊ የሆነ ድርሻ እየያዘ የመጣ ጉዳይ ነው ይህ እገታ የሚባለው። እንግዲህ ሙሉ የሚከሰተውን ያክል እንኳን ለማወቅ ይከብዳል። ምክንያቱም በየቦታው በየከተማው ማንሰማው ብዙ ነገር ነው ያለው። በአጠቃላይ ግን ይሄ ነገር የሚያሳየው በእኔ እምነት ሁለት ነገር ነው። አንደኛ የመንግስት የሚባለው ሀገር የሀገሪቱ አቅም ከመንግስት ካልሆኑ በተለይ የተታጠቁ አካላት አቅሙ እየቀነሰ እየደከመ መሄዱን የሚያሳይ ነው። ሁለተኛው ደግሞ ከዚህ ከተይ ጋር ተያይዙ የህግ የበላይነት እንደ መንግስትም እንደ ህዝብም እምነት በህግ የበላይነት ላይ እምነት ያለመኖር ነው። ይህን ምናልባት በደንብ የሚያሳየው እዚህ ግታዎች ሲከሰቱ ሰዎቹ ቀድመው ለፖሊስ አሳውቀው ወይም ለሌላ ለህግ አስፈጻሚ አካላት ተናግረው መፍትሄ እንዲበጅላቸው የሚፈልጉት፣ በራሳቸው መፍትሄ ለማምጣት ነው የሚሞክሩት። ይሄ የሚያሳይክ በማህበረሰቡ ደረጃ በመንግስት ላይ ያለው እምነት በጣም በጣም እንደወረደ ነው። እንግዲህ ከዚህም አንጻር ነው ካለው የኢኮኖሚ ችግር ካለው የግጭት አውድ አንጻር ደግሞ ይሄ ነገር አዋጪ የስራ ፈጠራ ቢባል አይነት እንግዲህ አንዳንዶቹ የተደራጁ ናቸው። የተወሰነው ደግሞ ግን ያልተደራጀ ለራሱ የዝርፊያ አካል እንደሆነ ይህም ሁሉም መጀመሪያ ካልኳቸው አዛርኬም ከመንግስት መዳከም፣ ከህግ የበላይነት ጉዳይ መዳከም ተያያዘ የመጡ ጉዳዮች ናቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በሰኔ ወር ባወጣው ሪፖርቱ በኢትዮጵያ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል እገታ አንዱ መሆኑን ገልጿል። የፖለቲካል ሳይንስና የህግ ባለሙያው ዶክተር አደም ካሴ አሁን ላይ እገታዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ ተደርገው መቆጠር መጀመራቸውም አሳሳቢ መሆኑን ይናገራሉ። ያለመረጋገቱ የፈጠረው አውድ ነው። ይህንን ነገር ያመጣው እንግዲህ የትኛው ነው የሚብሰው? የተደራጁት አካላት ናቸው ወይስ ደግሞ በግለሰብ ደረጃ የሚከት ወንጀል ደረጃ የሚከስ የሚለውን ለማወቅ በጣም ነው የሚከብደው። ነገር ግን ሁለት ነገር አለ። አንደኛ በመንግስት በኩልም በታጥቀው በሚታገሉ አካላት ውስጥም የቁጥጥር የዲስፕሊን ማለት አለ። በጣም ያ ማለት ምንድን ነው? በእነዚህ በመንግስትም በታጠቁ አካላት ውስጥ ያሉ ሰዎች ሙስና የሚባሉ ማለት ነው፣ በመንግስት ውስጥ በሌላ በሌላኛው ደግሞ የዲስፕሊን እጥረት የሚያሳየው አብረው የሚታጠቁ የሚታገሉ ነገር ግን በጎን እንደ ስራ ይህንንም የሚጠቀሙበት አካላት አሉ። አንዳንዶች ደግሞ ግጭቱን ተጠቅመው ከእነዚህ ከታጠቁ አካላትም ከመንግስት ጋርም ግንኙነት የሌላቸው ልክ እንደ ገቢ ማግኛ የዝርፊያ አድርገው የሚጠቀሙ አሉ። ሌሎች ደግሞ እንደዚሁ በግለሰብ ደረጃ የሚከሰት ሁሉም ቦታ አለ። እንግዲህ ይኸኛው ብዙ ነው ያኛው ትንሽ ነው ማለት ይከብደኛል። ነገር ግን ያለው የግጭት አውድ እና መጀመሪያ እንዳልኩት ደግሞ ከዛ ግጭት ጋር ተገናኝቶ የመንግስትና የሀገሯ አቅም ምን ቀም ቡድነት መቀነስ የሚያሳየው ይሄ ደግሞ እንደ አዙሪት ደግሞ ይሄ ነገር ቢበለት እየተከሰሰ ዜ ደግሞ በመንግስት ላይ ያለውን እምነት እየበለጠ እየሸረሸረው ገበላይነት ላይ ያለውን ጉዳይ እየበለጠ የሚሸረሸረው ነገር ላይ ብሮ እና ምናልባትም ሰላም እንኳን ቢመጣ በንግግር በሌላ ነገር ከታጠቋ አለቃ ይህን ነገር ለመቆጣጠር ጊዜ ሊወስድ ይችላል የሚል እምነት አለ። በተለይ በተለይ ደግሞ እየተስፋፋ ከሄደ ሰላም ቢመጣ ተመልሶ ነገሮች ይስተካከላሉ ብዬ አስባለሁ። ነገር ግን ይሄ ግጭቱ በቆየ ቁጥር ይሄ ነገር እየተስፋፋ ስለሚሄድ በሰላም ድርድር እንኳን ትልልቅ የሚባሉ አካላት ቢታረቁና ስምምነት ቢመጣም እንኳን እነዚህን ነገሮች የማቆም ህገወጥነትን የመስፋፋቱን የማቆም ከፍተኛ ጫና ነው የሚፈጥረው። በቅርቡ ታግተው ከተለቀቁ ተማሪዎች መካከል የሆነውና ስሙ እንዳይገለጽ የጠየቀን ተማሪ ከእገታው ተለቆ ወደ ቤተሰቦቹ ቢመለስም አሁንም የደረሰበትን ስቃይ በማስታወስ ለስነ ልቦና ጉዳት መዳረጉ ይናገራል። ስለ ልቦና ጫና በጣም ደርሶብናል። ያው በዛም ባለንበት ወደዚህ መጠን ያው እንደገና እንደው ትምህርቱ የሚባል ነገር ሁለተኛው ዳላ ደል አንማርም እያለን ያው በጣም እንትን እያለን ነበር። እዛ ተኝተን ስላናደር ነው ያው እየመጡን እያሰቃዩን ስለ ቆዩ ያው የመጡበት ቦታውም እያመመት ብዙም ስላደኛል። እዚህ ተኝተን እያለን ያው እሱ ነው የሚያሳዝን። በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ለማግኘት ተደጋጋሚ ጥረት ብናደርግም ስልክ ባለማንሳታቸው ሊሳካልን አልቻለም። ዶክተር አደም የችግር አፋጣኝ መፍትሄ ማግኘት ካልቻለ ሀገሪቱ ወደ ባሰ ችግር ውስጥ እንደሚከታት ይገልጻሉ። መፍትሄውም ታጥቀው ከሚንቀሳቀሱ አካላት ጋር ሰላም ለማምጣት የሚደረጉ ፖለቲካዊ ንግግሮችን ማጠናከር መሆኑን ተናግረዋል። አንዱም እንዳልኩት ኢትዮጵያ እንደ መንግስት አቅሙ ይህም ኢፌክቲቭነሱ እየቀነሰ መጥቷል። ባለፉት ዓመታት እንግዲህ በአንጻራዊነት ማለት ነው፣ ያው ከመንግስት ውጭ ያሉ አካላት አቅማቸው ጉልበታቸው እያደገ ሲሄድ፣ በአንጻራዊነት የመንግስት የሀገሪቱ አቅም ደግሞ እየቀነሰ የሚሄድበት ነገር አለ። ይሄ በጣም አደገኛ ነው። አብዛኛዎቹ በጣም ችግር ውስብስብ የሆነ ዝርፊያ፣ ውንብድና፣ የህግ ማራት፣ የስርዓት ማጥፋት የሚታይባቸው ሀገሮች አብዛኛዎቹ እንደዛ አይናቸው የመንግስቱ ከመንግስታዊ ካልሆኑ አካላት አንጻር ሲዳከም ነው እንዳልኩ እስካሁን ድረስ በአንጻራዊነት ችግሩ ሰፊ ቢሆንም መፍትሄ ከተገኘ ለግጭቱ ይህ ነገር መቆጣጠር ይቻላል የሚል እምነት አለ። ነገር ግን ይሄ ነገር እየቀጠለ ሄደ ቁጥር በመንግስት በኩልም ሆነ በታጠቀው በሚታገሉ አካላት ውስጥ የስርዓት መጉደል የወንብድና ነገር እየበዛ ሲሄድ ራሱን የቻለ ኢኮኖሚ፣ ራሱን የቻለ ስርዓት ይፈጥራል። ሄዶ ሄዶ በጣም ከፍተኛ የሆነ አደጋ ምናልባትም እንደ ዲያር ኮንጎ እና ሌሎችም ከፍተኛ የሆነ ችግር ውስጥ ሊያስገባን ይችላል። ይህም ነገር ታስቡበት ነው እንግዲህ። ወደ ሰላም ለመሄድ ጥሩ ስራ የሚያስፈልጉ ከዛም በተጨማሪ ደግሞ በተለይ ታጥቀው የሚታገለው አካላት መንግስት ደግሞ ራሳቸውን መሰብሰብ ማስተካከል አለባቸው። መንግስት ሙስናውን በመቆጣጠር ባንኮችም እንደዚሁ እነሱ ወንጀሎችን እንዲቆጣጠሩ በማድረግ ታጥቀው የሚታገሩ አካላትም ደግሞ በታጣቂዎቻቸው በስርአት የሚገዙበትን መርህ አቋቁመው በስርአት ለራሳቸውም ሲሉ ስማቸው እንዳይጎድፍ በሕዝብ ላይ ያላቸው አመኔታ እንዳይቀንስ ለራሳቸውም ሲሉ ከዛም አልፎ ደግሞ ስልጣን እንኳን ቢይዙ መጥተው ሊፈጥሩት የሚችለውን ችግር በማሰብ በጦራቸው በሚያስተዳድሩት ጦር ውስጥ ከፍተኛ የሆነ ዲስፕሊን እንዲኖር ማስተካከል ይኖርባቸዋል። የሕዝብ ተወካዮች ምክር ቤት ሰኔ 27 ቀን 2016 ዓ.ም ባካሄደው ስብሰባ ላይ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን መናገራቸው ይታወሳል። በተለያዩ የአገሪቱ አካባቢዎች ታጥቀው የሚንቀሳቀሱ ቡድኖች ግን መንግስት እውነተኛ ድርድር ለማካሄድ ዝግጁ አይደለም ሲሉ ይከሳሉ። በኦሮሚያ ከሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ጋር በታንዛኒያ ተጀምሮ ከነበረው ንግግር በኋላም እስካሁን ከታጠቁ ቡድኖች ጋር መንግስት በይፋ ያደረገው ድርድር የለም። በቅርቡ የሥራ ዘመናቸውን ያጠናቀቁት የሰመኮ የቀድሞ ዋና ኮሚሽነር ዶክተር ዳንኤል በቀለ ሦስተኛው የኢትዮጵያ ዓመታዊ የሰብዓዊ መብቶች ሁኔታ ሪፖርትን ይፋ ባደረጉበት ወቅት ኢትዮጵያ ከምትገኝበት የግጭት አዙሪት አውድ ለመውጣትና በዚሁ አውድ ለደረሱ መጠነ ሰፊ የሰብዓዊ መብቶች ጥሰቶች በዘላቂነትን ልባት ለመስጠት ከሰላማዊ መንገድ፣ ከውይይት፣ ከምክክርና ከሽግግር ፍትህ ሂደት ውጭ ሌላ አማራጭ የለም ማለታቸው ይታወሳል። ለአሜሪካ ድምፅ አስማማየነው ዋሽንግተን ዲሲ